የናይጄሪያ ጦር ሰራዊት በቦኮ ሀራም እጅ ታግተው የነበሩ ሰዎችን ያስለቀቀው ባለፈው እሁድ እንደሆነ ነው የተነገረው። ጦር ሰራዊቱ ትናንት ይፋ እንዳደረገው ከቦኮ ሀራም ነጻ የወጡት 178 ታጋቾች በጥሩ ጤና ላይ ይገኛሉ። የመቶ አንዱ ታጋች ህጻናት ወላጆችም ልጆቻቸውን ዳግም በእቅፋቸው ያስገባሉ። የጦር ሰራዊቱ ታጋቾቹን ከጽንፈኛው ቡድን ሲያስለቅቅ አንድ የቦኮ ሀራም ከፍተኛ አዛዥ በቁጥጥር ስር መዋሉም ተመልክቷል። ታጋቾችን ለማስለቀቅ በተደረገው ውጊያ በተለይ አባማ በተሰኘው ከተማ ዙሪያ በርካታ የቦኮ ሀራም የጦር መሳሪያ ማከማቻ ቦታዎች ወድመዋል። የናይጄሪያ የአየር ኃይል እንዳስታወቀው የሚሊዮኖች መኖሪያ ከሆነችው ማዱግሪ ከተማ 70 ኪሎ ሜትር ርቀት ላይ ወደምትገኘው ቤት አካባቢ ጥቃቱን አስፋፍቶ በርካታ የቦኮ ሀራም አባላትን ገድሏል። ቦኮ ሀራም በበኩሉ በናይጄሪያ ጦር ላይ ከፍተኛ ጉዳት እያደረስኩ ነው ሲል በቪዲዮ የተደገፈ መረጃውን አሰራይቷል። የናይጄሪያ ጦር የህዝብ ግንኙነት ቢሮ ጊዜያዊ ዳይሬክተር ኮነሬል ሳኒ ኩኩ ሼካ ኦስማን ግን ይህ ከፕሮፓጋንዳ ሌላ ፋይዳ የሌለው ወሬ ነው ነው ያሉት። ቪዲዮ ባዶ የአሸባሪ ፕሮፓጋንዳ ከመሆን የዘለለ ፋይዳ የለውም። ቪዲዮውን በጥንቃቄ የመመርመር አቅም ያለው በፊልሙ የተካተተው ሁሉ በቅርቡ የተከናወነ እንዳልሆነ መረዳት ይችላል። ለጥቃት አድራሾቹ ግልጽ ጥቅም ያለው ይመስል ይሆናል። ነገር ግን የናይጄሪያ ጦርና ተባባሪዎቹ የቦኮ ሀራም አሸባሪ ቡድን ጀሌዎች በናይጄሪያም ሆነ በተገኙበት በየትኛውም ሀገር እንደሚያጠፋቸው ላረጋግጥ እወዳለሁ። ቦኮ ሀራም ቀደም ሲል ቦርኖ አውራጃ በምትገኘው ማላራ አነስተኛ መንደር ላይ ጥቃት ጥሎ ቢያንስ 13 ወጣቶች መገደላቸውና 30 የሚሆኑ ሰዎች መጎዳታቸው ተመልክቷል። ለፈረንሳዩ የዜና ወኪል አዣንስ ፍራንስ ፕሬስ የአይንማኞች እንደገለጹት የቦኮ ሀራም አቀንቃኞች መኖሪያ ቤቶችና መደብሮችን በእሳት አጋይተዋል። ጽንፈኞቹ የብቀላ እርምጃ ላይ ናቸው ሲሉ ከቦኮ ሀራም ጥቃት ያመለጡ አንዲት ገበሬ መናገራቸውም ተዘግቧል። እንደ ወጣቷ ገበሬ ጥቃት አድራሾች ሰዎቹ የት እንደተደበቅን ለናይጄሪያ ጦር ኃይል ተናግራችኋል ሲሉ እንደሚከሱም ነው የገለጹት። የናይጄሪያ ጦር የህዝብ ግንኙነት ቢሮ ጊዜያዊ ዳይሬክተር ኮነሬል ሳኒ ኩኩ ሼካ ኦስማን እንደገለጹት የሀገሪቱ ጦር ሰራዊት ጽንፈኛውን ቦኮ ሀራምን ከመሸገበት እየገባ እያደነ ነው። የናይጄሪያ ጦር ሰራዊት ቦኮ ሀራም በተሸሸገበት እያደነ ነው። ጦሩ አሸባሪ ቡድኑን እንደሚረታ ላረጋግጥ እወዳለሁ። እንደገና ለማስታወስ የምፈልገው ጉዳይ ሽብርተኛውን ቡድን ለማደን የተዘጋጀው አካባቢያዊ ጥምር ኃይል በናይጄሪያም ሆነ በቻድ አካባቢዎች ብሎም በምዕራብ አፍሪካ የትኛውም አካባቢ የሚደበቅበት ቦታ አያገኝም። የናይጄሪያ አዋሳኝ ሀገሮች በአካባቢያቸው የሚንቀሳቀሰውን ጽንፈኛ ቡድን ቦኮ ሀራምን ለማደን ጥምረት መጀመራቸው ይታወቃል። ጽንፈኛው ቦኮ ሀራም በሰሜናዊ ናይጄሪያ እስላማዊ መንግስት እመሰርታለሁ በሚል ከስድስት ዓመት ጀምሮ ከፍተኛ ጥቃትና አደጋ በተከታታይ በማድረስ ላይ መሆኑ ይታወቃል። እንደ ተባበሩት መንግስታት ድርጅት ገለጻ ቡድኑ እስካሁን በጣላቸው ጥቃቶች ከ15,000 በላይ ሰዎች ተገለዋል። በያዝ ነው የጎርጎሮሳዊ ዓመት መጀመሪያ ላይ ቦኮ ሀራም ራሱን እስላማዊ መንግስት ብሎ ለሚጠራው አሸባሪ ቡድን ወገናዊነቱን መግለጹ ይታወቃል።